አብርሃም ገብረመድህን እባላለሁ። የፌዴራል ኤች አይ ቪ ኤድስ መከላከያና መቆጣጠር አስፈሴት ምክትል ዋና ዳይሬክተር። ጤና ይስጥልኝ አቶ አብርሃም፣ በቅድሚያ ያለ ጊዜው በጣም አመሰግናለሁ። እንደምናመሹ። እኔም አመሰግናለሁ። አብሮ ይስጥልኝ። አሜን። አቶ አብርሃም እንግዲህ ዛሬ ሰላሳኛው የዓለም የኤድስ ቀን ታስቦ ውሏልና ኢትዮጵያ ውስጥ በምን ሁኔታ ተካሄደ? የስነስርአት እንግዲህ በ አሁኑ ያለንበት ነባራዊ ሁኔታ ምን እንደሚመስል ለተለያዩ የሕብረተሰብ ክፍሎችን የተለያዩ ጽሁፎች በማቅረብና መድረኮችን በመፍጠር በከፍተኛ ሁኔታ ያው በድምቀት እንደተከበረ ነው ማለት የክልሉ የጤና የትምህርትና የሚመለከታቸው ሌሎች የስራ ክፍል ኃላፊዎች በተገኙበት በዓሉ በደማቅ ሁኔታ ተከብረዋል። የት ነው ያሰባችሁት? ዛሬ ኮምቦልቻ ነው። የአማራ ክልል ባለስልጣናት ናቸው ማለት ነው የተገኙት? አዎ ተገኝተዋል። የፌዴራል መንግስት ባለስልጣናት ክቡር ዶክተር ከበደ ወርቁ የኢፍድሪ የጤና ጥበቃ ሚኒስትር ሚኒስትር ዴታ፣ የክልሉ አፈ ጉባኤ ዋና አፈ ጉባኤ፣ የክልሉ ጤና ቢሮ ሀላፊና የዞኑ መስተዳደር ኃላፊዎች ተገኝተዋል። አቶ አብርሃም ለመሆኑ የኢትዮጵያ የኤች አይቪ ኤድስ ሁኔታ ምን ይመስላል? ለመሆኑ አሁን ባለንበት በሁለት ሺህ አስር አመተ ምህረት የስርጭት መጠኑ በምን ያህል ሁኔታ ተለውጧል? አድጓል? ዝቅ ብሏል? ምን ይመስላል? እስቲ አጠቃላይ ስዕሉን ይስጡኝ። እንግዲህ እንደሚታወቀው ቀደም ባሉ ጊዜያት የኤች አይ ቪ ኤድስ ስርጭት መጠን በሀገራችን ከአስር አስራ ሁለት አመታት በፊት በከፍተኛ ሁኔታ የስርጭት መጠኑ የተሳፋበት ሁኔታ እንደነበረ ያው ይታወቃል ማለት ነው። ስለዚህ በዛን ጊዜ የፍርሃት፣ የጭንቀት፣ የሞት እድሮችም በመቅበር በጣም የተጨናነቁበት ሁኔታ እንደነበር እናውቃለን። ሶ ያ በመሆኑ አመራሩ አጠቃላይ መንግስትና ምልአት ህዝቡን በከፍተኛ ሁኔታ ስለተረባረቡ ችግሩ ከነበረበት በከፍተኛ ሁኔታ ያው ሊቀንስ የቻለበት ሁኔታ ነው ያለው ማለት ነው። ያው በአሁኑ ሰዓት ደግሞ እንግዲህ በአገር አቀፍ ደረጃ ስናየው የስርጭት መጠኑ አንድ ነጥብ አንድ ስምንት ማለት ሲጠጋጋ አንድ ነጥብ ሁለት ፐርሰንት ነው። ይህ ማለት በዓለም አቀፍ ጤና ድርጅት መስፈርት መሰረት ከአንድ ፐርሰንት በላይ ከሆነ የስርጭት መጠኑ በወረርሽኝ ደረጃ ሊያስብል በሚችል ሁኔታ እንዳለ ነው የሚገመተው ማለት ነው። ስለዚህ የስርጭት መጠኑ ከቦታ ቦታ፣ እድሜ፣ በፆታ በማህበረሰብ ክፍልም የሚለያይበት ሁኔታ ነው ያለው። ዘሮ ዘሮ ግን ኢትዮጵያ ያው እንደሚታወቀው ችግሩን በመቆጣጠር ጥሩ ሊባል የሚችል ተሞክሮ ለዓለም የሚሆን ለአፍሪካ የሚሆን ጥሩ የሚባል ተሞክሮ እንደነበራት ነው የሚታወቀው። አሁንም ያን ተሞክሮ እንደገና ሪቫይታላይዝ ሪፎከስ በማድረግ አሁን ያለውን ችግርም ቢሆን በከፍተኛ ሁኔታ ለመቀነስ በኤች አይ ቪ ኤድስ የሚያዙ አዲስ የሚያዙ ወገኖችን እንዳይበዙ ለመከላከል በኤች አይ ቪ ኤድስ ምክንያት የሚሞቱ የህብረተሰብ ክፍሎችም መጠኑ አሁን ካለበት እንዳይጨምር፣ አድሎ እና መገለልም ደግሞ በከፍተኛ ሁኔታ እንዲቀንስ የማድረግ አመራሩ መንግስት ለአቶ ህዝቡና አጋር ድርጅቶች በከፍተኛ ሁኔታ እየተንቀሳቀሱበት ያለው ሁኔታ ነው ያለው። አቶ አብርሃም አሁን የገለጹት አንድ ነጥብ ነበረ፣ እንዳይጨምር በተለይ አዳዲስ መጋለጥ እንዳይጨምር ሲሉ ያነሱት ነገር ነበር እና ይህ ሁኔታ አሳሳቢ ደረጃ ላይ ነው። ኢትዮጵያ ውስጥ በአሁኑ ጊዜ የሚገኘው በተለይ በከተሞች ደረጃ አዲስ አበባን ጨምሮ የሚባሉ ጭምጭምታዎች፣ ዘገባዎች ይሰማሉ። ያው እንግዲህ በጥብቅ ሁኔታ ነው ማለት የችግሩ ስፋትና ጥልቀት በመገንዘብ ችግሩ እንዳያገረሽ በከፍተኛ ሁኔታ የአገሪቱ የልማት፣ የሰላም፣ የዲሞክራሲያዊ ሥርዓት ግንባታን እንቅፋት እንዳይሆን የእድገታችን እንቅፋት እንዳይሆን የተለቀቀ እቅድ በመያዝ አጠቃላይ ህብረተሰቡን በችግሩ ዙሪያ ያለውን ግንዛቤ፣ እውቀት እና የአስተሳሰብ ለውጥ እንዲያመጣ በማድረግ የተለያዩ መድረኮችን በመፍጠር በከፍተኛ ሁኔታ እየተንቀሳቀሱም ያለ ነው ማለት ነው። ስለዚህ የአመራሩም የፖለቲካ አመራሩም፣ ህግ አውጪውም፣ ህግ አስፈጻሚ የሚዉ አካልም የተሻለ ግንዛቤ በመያዝ በአሁኑ ሰዓት ያ የነበረውን ተሞክሮ እንዳልኩት ጥሩ የሆነ ተሞክሮ አሁንም ያለውን አጠቃላይ የሀገሪቱ ማህበራዊ፣ ኢኮኖሚያዊ እድገት መሰረት በማድረግ ህዝቡን በማንቀሳቀስ በተለይ በችግሩ ተጋላቂ የሆኑ የህብረተሰብ ክፍሎች በተለይ እድሜያቸው ከአስራ አምስት እስከ ሀያ አራት የሆኑ በአፍላ እድሜና በወጣትነት የእድሜ ክልል የሚገኙ የህብረተሰብ ክፍሎችን በዚህ ችግር እንዳይጠቁ በትምህርት ቤት ያው እንደሚታወቀው አሁን አንድ ሶስተኛ የሚሆነውን የኢትዮጵያ ህዝብ በትምህርት ማዕድ ላይ ነው ያለው። ስለዚህ በዚህ የህብረተሰብ ክፍሉ ከሰራን ደግሞ ያው መርታ ለውጥ ማምጣት ስለምንችል እዚህም ትኩረት አድርገን እየሰራን ያለ ነው። ግን እየጨመረ ነው የሚባለው መረጃስ ከምን የመጣ ነው? እንደዛ እንትን አይደለም። አሁን ማለት አሁን ከነበረው ከፍተኛ ችግር በከፍተኛ ሁኔታ ያው ቀንሰዋል። ያው የሚታወቅ ነው በኤች አይ ቪ ኤስ ሽሞት የነበረ የህብረተሰብ ክፍል ሰባ በመቶ ቀንሰናል። ይሄ ዓለም አቀፍ መረጃዎችም ያው ያሳያሉ ማለት ነው። ግን አሁንም ያለው አንድ ነጥብ ሁለት ፐርሰንት ማለት የሚያዝናና ነገር አይደለም ማለት በጥሩ ሁኔታ ነው ያለ ነው ብለን የምንተኛበት ሁኔታ እንትን የለም። ስለዚህ ችግሩ ማለት ሶስት ዘጠናዎች አሉ። አሁን ምሳሌ አሁን በደማቸው ኤች አይቪ ወይም ደግሞ ቫይረሱ ያለባቸው ወገኖች ደረጃቸውን በምን ደረጃ ላይ እንዲያሉ ዘጠና ፐርሰንት እንዲያውቁ ማድረግ፣ ካወቁ ደግሞ በደማቸው ቫይረሱ ካለ ደግሞ በቀጥታ የጸረ ኤች አይቪ ኤድስ ሕክምና እንዲጀምሩ ማድረግ ሶስተኛ ዘጠናው ደግሞ እንግዲህ በደማቸው የሚገኘውን የቫይረስ መጠን እንዲቀንስ የማድረግ ስራዎች አሉ። በዓለም አቀፍ ደረጃ የተቀመጡ ግቦች አሉ። እነሱን ለማሳካት ነው አሁን የምንሯሯጠው ማለት ነው። በሁለት ሺ ሰላሳ ማለት ስራ ሁለት አስራ ሶስት ዓመት በኋላ ኤች አይ ቪኤድስ የህብረተሰቡ ችግር ወደማይሆንበት ደረጃ ማድረስ የሚል የተቀመጠ ግብም አለ። ስለዚህ ይህ ግብ ለማድረስ ለመድረስ ያው በከፍተኛ ሁኔታ መንቀሳቀስ ስላለብን በዓለም አቀፍ ደረጃ የተጣለብንን ግብም ደግሞ ማሳካት ግዴታችንም ስለሆነ እሱን ለማሳካት ነው የምራራጦ ያለ ነው። በነገራችን ላይ አቶ አብርሃም በሁለት ሺ ሰላሳ ዓ.ም ኤድስን መፈጸም የሚባለው በዘላቂ ልማት ግቦች ውስጥ የተካተተው ግብ ብዙዎችን እያሳሰበ ነው የሚገኘው። በእርግጥ ያን ጊዜ ኤድስን መፈጸም ወይም ማቆም ይቻላል ወይ? ከዚህ በፊትም የተጀመረ ዜሮ ዘመቻ የሚባል ነበረ። በ2020ዎቹ መጀመሪያ አካባቢ ኤች አይ ቪ ጨርሶ እንዳይተላለፍ ከአንድ ሰው ወደ ሌላ ሰው፣ አዲስ የሚያዝ ሰው እንዳይኖር፣ በኤድስ ምክንያት የሚሞት ሰው ጨርሶ እንዳይኖር የሚል ዘመቻ ተጀምሮ ሲካሄድ ነበረ። እነዚህ ዘመቻዎች እንደው ዘመቻ ብቻ ናቸው ወይስ ደግሞ በእርግጥ የሚመቱ ግቦች ናቸው? ዘመቻ ዜሮስ ምን ሁኔታ ላይ ነው አሁን ያለው? ያው እንግዲህ አሁን ያለው እንቅስቃሴያችን እንደሚያመላክተው መድረስ ይቻላል። በ በሀያ ሰላሳ ቫይረሱ የሀገሪቱን መሰረታዊ ችግር የህብረተሰቡ መሰረታዊ ችግር ወደማይሆንበት ደረጃ ማውረድ ይቻላል። ምክንያቱም አምስት የሚሆኑ መሰረታዊ የሆኑ የመከላከያ ስትራቴጂዎች አሉ። አንደኛ ኮምፕሬንሲቭ ፕሪቨንሽን የሚለውን ያው አጠቃላይ መከላከል ማለት አጠቃላይ ያው የመከላከል ዘዴን በመጠቀም ማለት ዘጠና ፐርሰንት የሚሆኑ በአፍላና በወጣትነት የሚያክልል የሚገኙ የህብረተሰብ ክፍሎችን ተደራሽ በማድረግ አንደኛው ስትራቴጂ ነው። ሁለተኛው ስትራቴጂ ደግሞ ለችግሩ ይበልጥ ተጋላጭ የሆነ ህብረተሰብ ክፍሎችን ትኩረት በማድረግ ስራዎችን በመስራት፣ ሶስተኛ፣ ደግሞ የኮንደም ስርጭትን በአግባቡ ወደ ህብረተሰቡ እንዲደርስ በማድረግ፣ አራተኛ ደግሞ እንግዲህ የወንዶች የግርዛት ጉዳይን በውል በማጤንና በመስራት ሀያ ሰላሳ የተቀመጠውን ግን ማሳካት ይቻላል። ወንድ ልጆች እንዲገረዙ በማድረግ ማለት ነው። በከፍተኛ ሁኔታ የተንቀሳቀስን ያለ ነው። የወንዶች ግርዛት ለምሳሌ አሁን እንደ ጋምቤላ ያሉ አሁን አካባቢዎች አሁን ወንዶች እንትን የማይገረዙበት ሁኔታ አለ። አልፎ አልፎ በሀገራችን ተጨባጭ ሁኔታ ስታየው መሰረታዊ ችግር ነው ባይባልም፣ ግን አልፎ አልፎ እንደ የማህበረሰቡ ተጨባጭ ሁኔታ የሚታዩ ነገሮች ይኖራሉ ማለት ነው። ያሱንም እንደ አንድ የመከላከያ ስትራቴጂ በመጠቀም እንድንፈጽም ነው እየተንቀሳቀስን ያለ ነውና ይቻላል ነው። አምስተኛው ስትራቴጂ ምንድን ነው? እንግዲህ አምስተኛው ስትራቴጂ ያው በሀገራችን ተጨባጭ ሁኔታ ማየት ይኖርብናል። ፕሪ ኤክስፖር ፕሮፍላክሲስ የሚባል ሰዎች ከመያዛቸው በፊት መከላከያ መስጠት ማለት ነው። በፊት ያው መድኃኒትን የመጠቀም ጉዳይ ነው። ስለዚህ እሱም ያው ለወደፊቱ የሚታይ ጉዳይ ነው የሚሆነው እና ብዙ የአፍሪካ ሀገሮች ያው የሚጠቀምበት አሰራር ስለሆነ አምስተኛው ስትራቴጂም እሱ ነው። ስለዚህ እሱንም እንደየ ሁኔታው እንደየ ሀገሩ ተጨባጭ ሁኔታ የሚሰራበት ሁኔታ ይኖራል ማለት ነው። ግን ኢትዮጵያ ውስጥ አሁን አልተጀመረም እሱ እሱ ያው ለወደፊቱ በስፋት የሚጀመር ነው የሚሆነው ግን እስካሁን እዚህ ግባ የሚባል ያው ትርጉም ያለው እንቅስቃሴ የተደረገበት እንትን አይደለም። ስለዚህ በግሎባል ኮሊሽን ፎር ፕሪቨንሽን ኦፍ ኤች አይቪ ኤድስ አሁን ጄኔቫ በተካሄደው ሀያ ሀያ ፍኖተ ካርታ ላይ እንደ አንድ ስትራቴጂ ሆነ ነው የቀረበው እና ያን ዲክላሬሽን ደግሞ ኢትዮጵያም ሀያ አምስቱ ከተመረጡ ሀገሮች አንዷ ስለሆነች ያው ስትራቴጂዎቹን ለመተግበር ደግሞ ያው የፈረመች ስለሆነ እሱ ለወደፊቱ አጠናክረን የሚሄድበት ነው የሚሆነው። የመድኃኒት አቅርቦትስ በምን ሁኔታ ላይ ይገኛል? ባለፈው ተጀምሮ የነበረ ስትራቴጂ ነበር ወይም ስራ ላይ የቆየ ስትራቴጂ ነበረ፣ ዩኒቨርሳል አክሰስ ወይም ሁሉም መድኃኒት እንዲደርሰው የማድረግ እንቅስቃሴ ነበረ እና ይሄ መድኃኒትና ድጋፍ ማቅረብስ በምን ሁኔታ ላይ ነው እየተሰራ የሚገኘው? እሱ በጥሩ ሁኔታ ነው ያለው። እንግዲህ ማለት ሲሉ ወደየጤና ተቋማቱ ማለት በዚህ ስራ ላይ የሚታወቁ የጤና ተቋማት አሉ፣ የመንግስት የጤና ተቋማት። ስለዚህ መድኃኒቱን በጊዜው ተደራሽ እንዲሆን በማድረግ ከቫይረሱ ጋር የሚኖሩ ወገኖች ተጠቃሚ የሚሆንበት ሁኔታ ነው ያለው እና እንዲያውም በዚህ ላይ ጥሩ ሊባል የሚችል እንቅስቃሴ ነው ያለው። በዚህ ጉዳይ ችግር አለብን ብለን አንወስድም። ምን ያህል ነው ሽፋኑ ለመሆኑ መድኃኒትን ለሚያስፈልጋቸው ሁሉ በማድረስ በኩል ያው እንግዲህ ኤች አይ ቪ ኤርስ በደማቸው ያላቸው ወገኖች የተረጋገጡ ወገኖች በቀጥታ መድኃኒት እንዲጀምሩ ነው የሚደረገው ማለት ነው ምክሩ የሚሰጣቸው። ስለዚህ ምክሩ ተሰጥቷቸው ያው ፈቃደኛ የሆነ ፈቃደኛ እንዲሆንም ያው ከፍተኛ የሆነ የማግባባት የማሳመን ስራ ይሰራል እና አሁኑ ያው ቫይረሱ በደማቸው ያለው ወገኖች የሚያውቁት ወደ ስልሳ ዘጠኝ ፐርሰንት የሚሆኑት ናቸው ከአንድ ነጥብ ሁለት ከመቶ ከአጠቃላዩ አዎ ማለት ነው። ስለዚህ እነዚህም ደግሞ ያው እንግዲህ መድኃኒት አቅርቦቱ በጣም በተሳካ ሁኔታ ሊባል በሚችል ለዚህም የሚሆንም የጤና የአድረጃጀት ስርዓቱም መልካም ነው ሊባል የሚችል ነው። እነዚህም ወገኖች ተጠቃሚዎች ናቸው። ስለዚህ መድኃኒት ለመጠቀም የሚፈልግ ወገን ያው በነፃ ነው። ስለዚህ መንግስትም በከፍተኛ ሁኔታ እየሰራበት ያለው ሁኔታ ነው ያለው የኤድስ ሞት መጠንስ በምን ሁኔታ ላይ ይገኛል የኤድስ ሞት መጠን ከአሁን በፊት ከነበረው በሰባ ፐርሰንት ነው የቀነሰው ስለዚህ አሁን ይህም ደግሞ ያው ከዛ በላይ ለመስራት ነው እያደረግነው ያለው እንቅስቃሴ ማለት ነው በሰባ ፐርሰንት ማለት ከአስራ ሁለት ዓመት በፊት ከነበረው ደረጃ ማለት ነው የሚሉኝ ማለት አሁን አሁን ከነበረ ከዚህ በፊት ከነበረበት ደረጃ በሰባ ፐርሰንት ሞትን ቀንሰናል አንዱ ጥሩ እድል የተገኘበት እንቅስቃሴ ተደርጎ የሚወሰደውን ከአሁን በፊት ከነበረው ቁጥር ማለት ነው፣ በሰባ ፐርሰንት ቀንሰዋል። ስለዚህ አሁንም ከዛ በላይ ለመስራት ነው እንቅስቃሴ እየተደረገ ያለው። የእናቶችና ሕጻናት ጥበቃስ ምን ይመስላል? ያው እንግዲህ የኢትዮጵያ የጤና ፖሊሲን እንደምታውቀው ያው እናቶችና ሕጻናትን ሞት በከፍተኛ ሁኔታ ለመቀነስ የፖሊሲው አስኳል ነው ብለህ ልትወስደው ትችላለህ ማለት ነው። ስለዚህ አንድም እናት የኤች አይቪ ኤድስ ምክንያት መሞት የለባትም የሚል መርህም አለ። ስለዚህ በኢትዮጵያ ውስጥ የሚገኙ የተለያዩ የጤና ተቋማት የእናቶችና ህጻናትን ሞት በመቀነስ ረገድ እንግዲህ በዓለም አቀፍ ደረጃ የሚታወቅ ሳክሰስ ስቶሪስ ማለት ጥሩ ሊባል የሚችል ድል እንዳስመዘገብን ነው የሚታወቀው እና ይህ መርህ በጥብቅ ዲስፕሊን እየተሰራበት ያለ ሁኔታ ነው ያለው በኢትዮጵያ። የፕሬዚደንት ዶናልድ ትራምፕ አስተዳደር ከውጭ ሀገሮች ጋር ባለው ግንኙነት እርዳታ የመቀነስ አዝማሚያ ሲያሳይ ቆይቷል ወይም ሲናገር ቆይቷል። ቢያንስ ቢያንስ ይሄ ኢትዮጵያ ውስጥ ያለውን ከኤድስ ጋር የሚደረገውን ትግል የሚጎዳበት ወይም ሊመለከተው የሚችልበት ሁኔታ ተፈጥሯል። እስካሁን ድረስ ወል እንግዲህ የውጭ እርዳታ ቢገኝ መልካም ነው። ያ ካልተገኘ ደግሞ እንግዲህ ኢትዮጵያ ያው ጥሩ ሊባል የሚችል ተሞክሮ አላት። እንደሚታወቀው አሁን ባለፉ ጊዜያት በሀገራችን ድርቅ ተከስተ ድርቅን በመመከት ዙሪያ ያሳየነው ቁርጠኝነት ይታወቃል። በራሳችን አቅም፣ በፈጠርነው አቅም ድርቅን መመከት ችለናል። ከዚህ በተጓዳኝም ሰላሁን በኤች አይ ቪ ኤድስ ዙሪያ እንዲያውም የሀብት ችግር አለ ብለንም አንወስድም። ችግሩ ሊሆን የሚችለው ሀብቱን በአግባቡ የመጠቀም ጉዳይ ነው ሊሆን የሚችለው አሁን እያንዳንዱ የመንግስት ሴክተር መስሪያ ቤቶች ብታይ ከተመደበላቸው በጀት አሁን ሁለት ፐርሰንት ለኤችአይቪ ኤድስ በጀት ይመድባሉ። ስለዚህ የዶሜስቲክ ሪሶርሱ አገራዊ አቅሙ የማሰባሰብ እና የመጠቀም ዝንባሌው ስታዩ በጥሩ ሁኔታ አለ ብለን መውሰድ ይቻላል። እና ከውጭ ጥገኝነት በማላቀቅ ያው አገራዊ ሀብትን በመጠቀም ስራዎችን መስራት የሚል መርህብ ነው ያለውና ያ ጉዳት አይኖረውም። የውጭ እርዳታ ቢቋረጥ ቢቀምስ ጉዳት አይኖረውም ባንልም የሀገር ውሃ ሀብትን መጠቀምን ግን እንደ መርህ ያዝ ነው ስለሆነ ብዙ ችግር ይኖረዋል ብዬ እኔ አልወስድም። መቼም ኤች አይቪ ኤድስን ለመዋጋት በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ እንደ ፔፕፋር፣ እንደ ግሎባል ፈንድ አይነቶቹ የገንዘብ ምንጮች በጣም ብዙ እርዳታ ብዙ ስራ ሲሰሩ ቆይተዋል ለመድኃኒት አቅርቦትም ለመከላከል ስራዎችም ቢሆን ይሄ በምንም መንገድ እስካሁን ድረስ የተጎዳበት ሁኔታ የለም። አቶ አብርሃም ያው እንግዲህ አሁን በፊት ከነበረበት ሁኔታ ስታየው እንደ ካሁን ቀድሞ ሪሶርሱ ያው ሀብቱ አለ ብሎ ማለት አይቻልም። አንዱም የኤች አይ ቪ ኤድስ የመከላከልና የመቆጣጠር ስራዎችን ይሄ የመቀዛቀዝ የምንለው የውጭ ጥገኝነቱ የፈጠረው ጫና ነው ብሎ መውሰድ ይቻላል። ግን አሁን መንግሥትና አጠቃላይ ሕዝብ የነቃበት ሁኔታ ነው ያለው። ስለዚህ አሁንም እርዳታው ሙሉ በሙሉ ተቋጧል ባይባልም እንደ ካሁን ቀደሙ አይደለም። ስለዚህ እንደ ካሁን ቀደሙ ባይሆንም በተለይ የመጀመሪያ ደረጃ የመከላከል ስራዎቹ የጤና ፖሊሲያችን አስኳል የሆነውም የመከላከል ስራው ነውና መንግስት በከፍተኛ ሁኔታ እየሰራበት ነው ያለው። አሁን ለመከላከል የሚባል አሁን ከውጭ የሚመጣ እርዳታ ያለን ለመድኃኒትና ከመድኃኒት ጋር ተዛማጅ የሆኑ ጉዳዮችን ነው አሁን ከግሎባል ፈንድ የምናገኛቸው እርዳታዎች። ከዛ ባሻገር ግን አሁን ለአስተዳደራዊ ስራዎች ባለሙያዎች እና አጠቃላይ ለህብረተሰቡን ለማስተማር ለማንቃት፣ እውቀት አስተሳሰብ አድማስ እንዲሰፋ የማድረግ ስራዎች የምንሰራ አሁን በሀገራዊ ሀብት ነው። እንዲያውም ለዛ ለፕሪቨንሽን ተብሎ የሚመደብ ሀብት አሁን የለም ብሎ መውሰድ ይቻላል። ከውጭ እርዳታ ማለት ሆነው ከውጭ እርዳታ። እሺ፣ አቶ አብርሃም የስርጭት መጠን አንድ ነጥብ ሁለት ከመቶ እንደሆነ ነግረውኛል። በቁጥርስ ሲመነዘር ስንት ሰው ኢትዮጵያ ውስጥ ኤች አይ ቪ በደም ውስጥ አለ ተብሎ ይታመናል? በእድሜም ሊከፋፍሉልኝ ከቻሉ እንግዲህ ሰባት መቶ አስራ ስምንት ሺህ በላይ ወገኖች ናቸው ከቫይረሱ ይኖራል ተብሎ የሚገመተው ማለት ነው። በእድሜ አንጻር ስናየውም እድሜያቸው ከአስራ አምስት እስከ ሀያ አራት የሆኑ የህብረተሰብ ክፍሎች በተለይ ወጣቱ በአፍላ እድሜ ክልል የሚገኙ የህብረተሰብ ክፍሎች እንግዲህ ያው በዛው ዙሪያ ብዙ መስራት እንዳለብን ነው የምናየው ማለት ነው። በኤድስ ሁኔታ ላይ ሲያለ ወይም ሕክምና የሚሰጠው ሰው ስንት ነው? በደማቸው ቫይረሱ አለ ተብሎ ከሚገመቱ የህብረተሰብ ክፍሎች ስልሳ ዘጠኝ ፐርሰንት ያህሉ ጸረ ኤች አይቪ ኤድስ መድኃኒት ያገኛሉ ኤድስ ዴቨሎፕ ቢያደርጉም ባያደርጉም ማለት ነው ያው እሱ ነው አሁን ያለው መርህ ማለት ነው አሁን በደሙ ውስጥ ቫይረሱ ካለ ው እንደ ካሁን ቀደሙ የሲዲ ፎር ካውንት ከዚህ እስከዚህ ነው ማለት ሳያስፈልግ ማለት ነው በቀጥታ የጸረ ኤች አይቪ ኤድስ መድኃኒት እንዲጀምር ነው የሚደረገው ማለት ነው ያ ማድረጉም ደግሞ ጥቅም አለው አንደኛ በደማቸው የሚኖረውን የቫይረስ መጠን በመቀነስ እንደገና ወደ ሌላ የማስተላለፍ እድሉ እንዲቀንስ የማድረግ ነው እና በዛም ነው ኤች አይ ቪ ኤድስን መቆጣጠር የምንችለው። የዘንድሮውን የዓለም ኤድስ ቀን በምን መርህ ነው እያሰባችሁት ያላችሁት? አሁንም ትኩረት ለኤች አይ ቪ ኤድስ በሚለው መርህ ነው እየተከበረ ያለው። ማለት አሁንም ልዩ ትኩረት ያስፈልገዋል። ምክንያቱም አገራዊ አጀንዳ ነው። ምክንያቱም የልማት የሰላማችን ጸር ነው። ምክንያቱም አሁን ወጣቱን ትውልት በተለይ አምራች የሆነውን የህብረተሰብ ክፍል እያጠቃ ያለ ተላላፊ በሽታ በመሆኑ አሁንም ለጉዳዩ ልዩ ትኩረት ያስፈልገዋል በሚል መርህ ነው እየተከበረ ያለው። አቶ አብርሃም ገብረ መድኅን የኢትዮጵያ የኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ምክትል ዋና ዳይሬክተር፣ በጣም አመሰግናለሁኝ ለጊዜውና ለሰጡኝ ማብራሪያ። እኔም ለዚህ ጉዳይ ትኩረት ሰጥታችሁ እድሉ ስለሰጣችሁኝ በጣም አመሰግናለሁ። ጊዜ ስጥልኝ።